ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዚህ አስቦት አቅዶ ሆን ብሎ ለማጥቃት የተጠቀሰ እንደሆነ አይታወቅም። ይሄ ኃይል ማን ይሆናል የሚለው በእኛ በኩል እስካሁን ደስ ባለው በዚ አካባቢ ያለው የኦነግ ኃይል እንደሆነ ነው። የመከላከያ ሚኒስቴር ምክትል ኤታ ማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ናቸው። እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ኃይል ኦነግ የለም። በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ በአካባቢ ሰ የሌላቸውም ወይም ደግሞ ኦነግን የሚደግፍ ኃይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደረጋለን። እኚህኛው ደግሞ የአማራ ክልል የሰላምና መረጋጋት ግንባታ ቢሮ የምክትል ቢሮ ኃላፊው አቶ ገደቤ ኃይሉ ናቸው። ሁለቱም በአብይ ርዕስ ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ መጋቢት 30 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሃየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። በኢትዮጵያ ዙሪያ የተከሰተውን የሰላም መደፍረስ ረስ ለማረጋጋትና ዜጎች የሰላም ዋስትና እንዲያገኙ የፌዴራልና የክልል የጸጥታ አስከባሪ ተቋማት አስፈላጊውን ሕጋዊና ተመጣጣኝ እርምጃ እንዲወስዱ ትዕዛዝ መተላለፉን የብሔራዊ ደህንነት ምክር ቤት አስታወቀ። ብሔራዊ የደህንነት ምክር ቤት በመላ ሀገሪቱ እየተስተዋሉ ያሉ የሰላም መደፍረሶችን በአጠቃላይም በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ አካባቢዎች ያለውን የሰላም መደፍረስ በተለየ ትኩረት በመገምገም መግለጫ አውጥቷል። በመግለጫዎቹ በከሚሴና አጎራባች አካባቢዎች የተከሰተውን የሰው ህይወት መጥፋትና የንብረት መውደም ተቀባይነት የሌለው ተግባር መሆኑን አስገንዝቧል። በግጭቱ ህይወታቸውን ላጡ አካላቸው ለጎደለና ንብረታቸው ለወደመባቸው ሁሉም ምክር ቤቱ የተሰማውን ሐዘን ገልጿል። ዜጎች በሰላም የመኖር ዋስትና እንዲኖራቸው ማድረግና የህግ የበላይነት ማስፈን የመንግስት ዋነኛ ኃላፊነት መሆኑን ጠቅሷል። ከዚህ ጋር ተያይዘውም ብጥብጡን ያቀናበሩት፣ ያነሳሱትና የፈጸሙትን አካላት ለህግ የማቅረቡ ስራም በከፍተኛ ትኩረት ይሰራበታል ይላል መግለጫው። ለዚህም ጥናት የሚደረግ መሆኑን ከፌዴራሉ የሚያደርግ ቡድን ከፌዴራሉ ተቋማትና ከክልሉ መሰማራቱን ገልጿል። በሌላ ተያያዥ ዜና የአገር መከላከያ ሰራዊት ግጭት ተከስቶ በነበረባቸው በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና እንዲሁም በሰሜን ሸዋ ዞኖች በመግባት የመቆጣጠርና የማረጋጋት ስራ በማከናወን ላይ መሆኑ ተገለጠ። በኤፍድሪ የመከላከያ ሚኒስቴር የምክትል ኤታ ማዦር ሽም ጽፈት ቤት ኃላፊ ኮሎኔል ተስፋ አያሌው ፋና ብሮድካስቲንግ ኮርፖሬሽን እንደተናገሩት የክልሉ መንግስት ባቀረበው ጥሪ መሰረት የሀገር መከላከያ ሰራዊት ወደ አካባቢዎቹ ገብቶ የማረጋጋት ስራ በማከናወን ላይ ነው ብለዋል። አሁንም አካባቢዎቹ የተረጋጉ ቢሆንም በመንገድ ዳርቻዎች አልፎ አልፎ የተኩስ ልውውጥ እንዳለ ተገልጧል። ከተሞቹ ወደ መረጋጋት እየገቡ ቢሆንም በገጠራማ አካባቢዎች የተኩስ ልውውጡ እንደሚሰማ ኮሎኔል ተስፋዬ ይጠቁመዋል። የግጭቱን መንስኤም ከህብረተሰቡ ጋር በመተባበር የማጣራት ስራ እንደሚከናወንና ያን ውጤትን መሰረት በማድረግ እርምጃ ይወሰዳል ሲሉ አመላክተዋል። ደሴ፣ ኮምቦልቻ፣ ደብረሲና ና እንዲሁም ደብረ ብርሃን መንገዶችንም የማስከፈል ስራ እንደሚከናወን ጠቁመዋል። ሱዳን ውስጥ ባለፈው ሳምንት መጨረሻ ላይ በተካሄደው ግጭት ሰባት ሰዎች ተገድለዋል ሲሉ የሀገሪቱ የሀገር ውስጥ አስተዳደር ሚኒስትር ዛሬ ለምክር ቤት ተናግረዋል። ስድስቱ ሰዎች የተገደሉት ካርቱም ላይ ፕሬዚደንት ኦማር አልበሸር ከስልጣን እንዲወርዱ ሲጠይቁ የነበሩ የተቃዋሚ ሰልፈኞችን ለመበተን የጸጥታ ኃይሎች በወሰዱት እርምጃ እንደሆነ ሚኒስትሩ ገልጿል። አንድ ሰው ደግሞ ዳርፉር ውስጥ በተመሳሳይ ተቃውሞ መገደሉን ሚኒስትሩ ቡሽራ ጁማ ተናግረዋል። ጁማ በገለጹት መሰረት 10 ሺህ የሚሆኑ የተቃውሞ ሰልፈኞች ባለፈው ቅዳሜ በወታደራዊ ዋና ጽህፈት ቤት አካባቢ ተሰልፈዋል። አገር ጎብኚዋን አሜሪካዊት ኪምበርሊ ሱ ኤድኮትንና ሾፌራቸውን ዣን ፖልን ከአጋቾች ለማስለቀቅ የተከፈለ ምንም አይነት ገንዘብ የለም ሲል የዩጋንዳ ፖሊስ አስተባበለ። ሁለት ሰዎች ምስራቅ ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ትላንት የተለቀቁት ከዩጋንዳ ብሔራዊ ፓርክ ተጠልፈው ከተወሰዱ ከአምስት ቀናት በኋላ ነው። ሀሊማ አቱማኒ ተከታዩን አጭር ዘገባ አድርሳናለች። ከካምፓላ ሰለሞን ክፍሌ ያቀርበዋል። አሜሪካዊቷ ቱሪስት ኪምበርሊሱ ኤንዲኮትና ዩጋንዳዊው ሾፌራቸው ዣን ባለፈው ማክሰኞ ከቀትር በኋላ ላይ ከኮንጎ ዲሞክራሲያዊ ሪፑብሊክ ጋር በሚዋሰነው ንግሥት ኤልሳቤጥ ብሔራዊ ፓርክ ውስጥ በጉብኝት ላይ እንደነበሩ ነው የተጠለፉት። የዩጋንዳው ፖሊስ ቃል አቀባይ ፍሬድ ኢናንጋ ሲናገሩ፣ ሁለቱን ሰዎች ትላንት እሁድ ማስለቀቅ ተችሏል ከማለታቸው በቀር ዝርዝር ውስጥ አልገቡም። ይሄ ከፍተኛ አደጋ ሊያስከትል የሚችል ዘመቻ ነበር። በክትትል የተደበቁበትን ስፍራ አገኘን። ቦታው ላይ በተሰማራው ቡድን ኃይል መጠቀም ስጋት እንዳለው እንረዳለን። እንደ ፖሊስና እንደ ዩጋንዳ መንግሥት ግን ለአጋቾች ቤዛ ወይም የማስለቀቂያ ገንዘብ አንከፍልም። ታጋቾቹን ለማስለቀቅ በተካሄደው ዘመቻ ላይ አንዳቸውም ጉዳት እንዳልደረሰባቸው የፖሊሱ ቃል አቀባይ ጨምረው አስረድተዋል። አገር ጎብኚዋ አሜሪካዊት ኪምበርሊ ሱ ኤንዲኮት ዛሬ ሰኞ ከሰዓት በኋላ በዩጋንዳ ለዩናይትድ ስቴትስ አምባሳደር ተሰጥተዋል። ከኮንጎ የጸጥታ ኃይሎች ጋር በመተጋገዝ ጠላፊዎቹን በቁጥጥር ስር ለመዋል የተያዘው ጥረት አሁንም የቀጠለ መሆኑን የገለጹት የፖሊሱ ቃል አቀባይ አጋጣሚውን ወደፊትም ተመሳሳይ ወንጀል እንዳይፈጸም ለሌሎች አጋቾች ማስጠንቀቂያ ለመስጠት ተጠቅመውበታል። በዩጋንዳ የቱሪስት ጠለፋ ሲካሄድ ከ20 ዓመታት በኋላ ያሁኑ ለመጀመሪያ ጊዜ ነው። ፕሬዝደንት ዮዌሪ ሙሴቬኒም በዩጋንዳ የዜጎችና አገር ጎብኚዎች ደህንነት የተጠበቀ መሆኑን በድጋሚ አረጋግጠዋል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ እገታውን አስመልክቶ ዛሬ በትዊተር መልእክታቸው ህዝብ አመኔታ እንዲያድርበት ዩጋንዳ ጠላፊዎቹን ማግኘት አለባት ብለው እንደነበር ተዘግቧል። አድማጮች ይህን ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ የኢራን አብዮታዊ ዘብን በውጭ አሸባሪ ድርጅትነት ልትፈርጅ ነው። ይህ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተመራ እርምጃ የኢራን መንግስት አሸባሪነትን የሚረዳ ከመሆኑም በላይ የኢራን አብዮታዊ ዘብ አሸባሪነትን በገንዘብ እንደሚረዳና እንደ መንግስታዊ ጥበብ እንደሚሰራበት ይገነዘባል። አብዮታዊው ዘብ የኢራን መንግስት ዓለም አቀፍ የሽብር ዘመቻ የሚያስተባብርና የሚያስፈጽምበት ዋና ምንጭ ነው ሲሉ ፕሬዚደንት ዶናልድ ትራምፕ ባወጡት መግለጫ አስገንዝበዋል። ዩናይትድ ስቴትስ የውጭ ሀገር መንግስት አካል የሆነ ክፍልን በውጭ አሸባሪ ድርጅትነት ስትፈርጅ ለመጀመሪያ ጊዜ ሊሆን ነው። አብዮታዊው ዘብ በኢራን ከፍተኛ ኃይል ያለው የጸጥታ ድርጅት ነው። የዩናይት ስቴትስ የአገር ውስጥ ደህንነት ሚኒስትር ክሪስቲን ኒልሰን ስራቸውን የለቀቁት በፈቃዳቸው ሳይሆን በግፊት ነው ሲሉ በርካታ የዩናይት ስቴትስ የዜና ዘገባዎች አመላከቱ። ኒልሰን ትላንት ማታ በዋይት ሀውስ ቤተ መንግስት ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ከተነጋገሩ በኋላ የስንብት ደብዳቤ ማቅረባቸው ተዘግቦ ነበር። በብዙ ሺህ የሚቆጠሩ ህጋዊ ፈቃድ የሌላቸው የማዕከላዊ አፍሪቃ ፍልሰተኞች ጥገኝነት ለመጠየቅ በሜክሲኮ በኩል ወደ ዩናይትድ ስቴትስ መግባታቸውን አስመልክቶ ትራምፕ ከሞላ ጎደል በየቀኑ ቁጣ ሲያሰሙ ቆይተዋል። እስራኤላውያን ነገ በአክራሪ የፖለቲካ አቋማቸው በሚታወቁት የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁና በመካከለኛ አቋማቸው ቀድሞ የጽህፈት ቤታቸው ኃላፊ ቤኒ ጋንዝ መካከል በሚካሄደውና የጠበቀ ፉክክር በታየበት ምርጫ ድምፃቸውን ይሰጣሉ። የትኛውም እጩ በተናጠል መንግስት ለመመስረት የሚያስችል አብላጫ ድምፅ ያገኛሉ ተብሎ አይጠበቅም። ለኔታንያሁ የትምምን ድምፅ የመስጠት አለያም የመንፈግ ውሳኔ ተደርጎ በተወሰደው ምርጫ አሸናፊው የጥምር መንግስት ለመመስረት ይገደዳል ተብሎ ነው የተጠበቀው። ሊንዳ ግራንስተን ከኢየሩሳሌም ያጠናቀረችውን አጭር ዘገባ አሉላ ከበድ ያቀርበዋል። ቤኒ ጋንዝ ለሰማያዊና ነጭ ፓርቲያቸው የምርጫ ዘመቻ ወደ መተላለፊያው ኮሪደር በሚዘልቁበት ወቅት በዙሪያቸው ካለው ሁሉ እጅግ ገዝፈው ይታያሉ። ድልብ እንደምንጎናጸፍም አምናለሁ ይላሉ። ኢየሩሳሌማዊ መሆን ነው ፍላጎቴ ብቻ። ያን ጊዜ ያን ሰዓት ተጠባበቁ ነበር ያሉት ከፍተኛ መነቃቃት የሚታይባቸው የሚስተር ጋንዝ ደጋፊዎች እጯቸው ያሸንፋሉ የሚል ከፍ ያለ ተስፋ ቢያሳድሩም የቅርብ ጊዜው የድምፅ ሰጪዎች ቅድመ ትንበያ ውጤቶች ግን ፍክክሩ የጦፈና አሁንም አንገት ለአንገት ትንቅንቁ እንዳለ መሆኑን ነው ያመላከቱት። ለረዥም ዓመታት ልምዳቸውን የረዥም ዓመታት ልምዳቸውን በማውሳት የምረጡን ዘመቻቸውን ያካሄዱት ኔታንያሁ በበኩላቸው ለአስራ ሁለት ዓመታት የዘለቀው የኃላፊነት ዘመናቸው እስራኤልን በብቃት ለመምራት የሚያስችል የፖለቲካ ልምድ በማካበት ብቸኛው እንደሚያደርጋቸው በመናገር መራጩን ለማሳመን ጥረዋል። ከዓለም መሪዎች ይልቁንም ደግሞ ከዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ያላቸውን የጠበቀ ግንኙነትም የጥንካሪያቸው ማሳያ አድርገው ያቀርባሉ። እስራኤል በዋይታውስ በርካታ ወዳጆች ያሏት የተባረከች አገር ነች ነው ያሉት ኔታንያሁ። ይሁንና ከእናንተ አሉ አድማጮቻቸውን ከእናንተ የበለጠ ወዳጅ ግን ኑሯት አያውቅም ነው ያሉት። ክፉኛ ፉክክር የበዛበት ምርጫ ነገ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍስሃዬን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ 25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን የዕለቱ አብይ ርዕስ ሰሞንኛውን አወዛጋቢ ጉዳይ ይመለከታል። የመከላከያ ሰራዊት ግጭት በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ከገባ በኋላ ሙሉ በሙሉ ተኩስ መቆሙን የመከላከያ ሚኒስቴር የኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ለአሜሪካ ድምጽ ገልጠዋል። ግጭቱ የተካሄደው በሕዝቦች መካከል አይደለም። የተጋጩትና የታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው። ጉዳቱም የደረሰው በሁለቱም ወገን ነው። ኦነግ በአካባቢው የታጠቀ ኃይል የለውም። ነገር ግን እዛ አካባቢ ሴል ወይንም ህዋስ የላቸውም ወይም እነሱን የሚደግፍ የለም ብሎ መናገርም አይቻልም። በአጠቃላይ የደረሰውን ጉዳት በተመለከተም በነገ ዕለት የተጣራ መረጃ እንሰጣለን ብለዋል ኮሎኔሉ። ጽዮን ግርማነች ያነጋገረቻቸው እንሆ። ባለፉት ሁለት ሶስት ቀናት በአማራና በኦሮሞ መሀል ግጭቶች ተነስተዋል። የግጭቱ መነሻ ምንድን ነው? ያደረሰው ጉዳት ምንድን ነው? ግጭቱ ውስጥ ከጀርባ ሆኖ ግጭቱ እንዲንቀሳቀስ ያደረገው ማን ነው? የሚል የመከላከያ ኃይላችን ከገባ በኋላ የምናጣራውና በምናስር በጨረስነው ጊዜ ለሚዲያም ለህዝቡም ይፋ እናደረጋለን። ግን አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ተኩስ የለም። ሰላም ወደ ነበረበት ተመልሷል። የደረሰው ጉዳትስ ምን ያህል ነው? አሁን እዚህም እዚያም የሚነገሩ የቁጥር መረጃዎች አሉ። ብዙ ሰው ተጎድቷል፣ ከፍተኛ ነው ጥቃቱ፣ ተኩሱ የሚሉ የተለያዩ መረጃዎች ይወጣሉ እና አሁን ባለበት ደረጃ የደረሰው ጉዳት መጠን ምን ያህል ነው? የደረሰው ጉዳት ከነበረው ሁኔታ አንጻር ከፍተኛ ነው። በሁለቱም ወገን ቀጣይ ከሆስፒታሎችም ከሌሎችም ሰራዊታችንም መሬት ላይ ያለው ሁኔታ ካጣራ በኋላ ምልሰጥ አይሻልም? ልክ ነው። የተጣራ መረጃ ቢሰጡ ነው የተሻለ ነው የሚሆነው። አሁን እንደ ጠቀሱት እርሶም በአማራና በኦሮሞ መካከል በሁለቱም ወገን የሚል ነገር ሲናገሩ ተሰምተዋል። ና ግጭቱ በህዝቦች መካከል ነው ወይስ በታጠቁ ኃይሎች መካከል ነው? በማንና በማን መካከል ነው? እንግዲህ እስካሁን ባለኝ መረጃ ግጭትቱ የተካሄደው በህዝቦቹ መሀል አይደለም። ህዝቡ ለዘመናት ከሚሊዮን በላይ በሚቆጠሩ አመታት ህዝቡ በጋራ የኖረ ተዋልዶ ተጠባብሮ፣ እኔ ኦሮሞ ነኝ፣ እኔ አማራ ነኝ ሳይል በጋራ ሲኖር የነበረ ህዝብ ነው። ነገር ግን ከኋላ ሆነው ለተለያየ የፖለቲካ ፍጆታ ለመጠቀም በሁለቱም በኩል ግጭቱን የሚቀሰቅሱ ሀይሎች ያሉ ነው የሚመስለኝ። ለማንኛውም ግን እስካሁን በደረሰን መረጃ የታጠቁ ሀይሎች ናቸው በሁለቱም በኩል በሁለቱም በኩል የታጠቀ ሀይል ትንሽ የታጠቀ ሌላ ሰራዊት ወይም ደግሞ እኛ የማናውቀው ሀይል አይደለም። እዛው አካባቢ ሚሊሻው ወይም ደግሞ በህዝቡ ውስጥ ታጥቆ የሚገኘው ሀይል ነው። እሱ ወደ ግጭት የገባው የአማራ ክልል ዛሬ በሰጠው የተለያየ መግለጫ ማለባበስ ና መሸፋፈን አያስፈልግም፣ የተደራጁ ሀይሎች የሚባሉት ኦነግ ነው የሚል መግለጫ ሰጥተዋል ና በእናንተ በኩል ምንትላላችሁ ትላላችሁ በዚህ ላይ? እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ሀይል ኦነግ የለም። ኦነግ ከኤርትራ የገባው ቀጥታ ወደ ኦሮሚያ ክልል በዚህ በአርኪ አካባቢ ስልጠና ላይ ነው ያለው ያለ ትጥቅ የገባው ታጥቆ የገባው ደግሞ በአባ ገዳዎች እና በኦሮሞ ሕዝብ ጥረት እና በሌሎችም ሀይሎች ጥረት ትጥቁን እንዲፈታ የተደረገ ሀይል አለ። ነገር ግን እምቢ ብሎ ትጥቅን አልፈታም ያለ የኦነግ ሀይል በምዕራብ ኢትዮጵያ ሲንቀሳቀስ የነበረው እሱም በመጥቷል። የተቀሩት የመልቀም ስራ ነው እዛ የተካሄደ ያለው በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ እዛ አካባቢ ሴ ሌላቸውም ወይም ደግሞ ሆነ ግን የሚደግፍ ኃይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደርጋለን። ነገር ግን አሁን ግጭት የተቀሰቀሰው ነገም በይፋ መከላከያ ሚኒስቴር መግለጫ ይሰጣል። በደንብ እስካሁን የተደረሰው ጉዳትም በዝርዝር በእኛ በሚዲያ ሰዎች በመከላከያ ሰዎች ማለት ነው መግለጫ ለህዝብ ይፋ ይሆናል። ኦነግ የሚባል በአካባቢው እኛ አናውቅም። ክልሉ ይሄን ካወቀ ደግሞ አስቀድሞ ኦነግን መምጣት ያለበትም ከፌደራልና ከክልል ጋር በመነጋገር መከላከያ ነው ኦነግ አለ ብሎ ወደዛ አካባቢ ሀይልም ሌላም የተደበቀ ኃይል ሽፍጣም ይሁን ሌላም መላኩ ብዙ ትርጉም አልነበረውም። ምክንያቱም ህዝብ ለህዝብ ወደ እንደሚያጋጭ መገመት ነበረባቸው እንጂ እስካሁን ባለ መረጃ እኔ ኦነ ይባል በዛ አካባቢ የሚንቀሳቀስ የታጠቀ ሀይል አላየሁም። እኛ መረጃውም የለም። ማን ነው እንደዚህ ይሄን ያህል ትልቅ መሳሪያ ይዞ በአካባቢው ያለው? እንግዲህ ከሁለቱም ወገን ነው ብለዋል። የመከላከያ ሚኒስቴርስ ይሄን ያህል የታጠቁ ሰዎች በአካባቢው ሲኖሩ እንዴት አላወቀም? አንደኛ የታጠቀ ሀይል የለም። ታሪክ በትሳዩ አፋር፣ እዛ አካባቢ ያሉ ኦሮሞዎች አማራውም በተለምዶ በባህሉ መሳሪያ ይወዳል። መሳሪያ ስቀ የሌለው ህብረተሰብ የለም። ይሄ ከጥንት ጀምሮ ጥብቅ ይዞ ከብቶችንም እዛ አካባቢም የሚንቀሳቀስ አገሩንም ሲጠብቅ የነበረ ህብረተሰብ ያለበት አካባቢ ነው። አርብቶ አደር አለ፣ አርሶ አደር አለ። አብዛኛው ልክ በሌላው የአማራ ባህል እዛ አካባቢ ያለው የኦሮሞም የአማራውም የራሱ የሆነ ትጥቅ አለው። እዚህ ከውጭ የመጣ ትጥቅ የገባ ትጥቅ እስካሁን መረጃ የለንም። በኦሮሞ ዞን በኩል የሚቀርበው መረጃ በአማራ በኩል የገባው ኃይል ልዩ ኃይል የሚመስል ግን ልዩ ኃይል ያልሆነ ገብቶብናል፣ እሱን ለመከላከል እርምጃ ወስደናል ለሚሉት፣ በአማራ ደግሞ እነሱ ናቸው የመጡብን የሚል አለ። ስለዚህ ቀጣይ ማን ነው የሄደው? ወዴት ውጊያውስ የተካሄደው የት አካባቢ ነው? ለምንስ ተካሄደ? ከጀርባ ሁሉም የፖለቲካ ፍጆታ ጥቅም የሚፈልግ ኃይል ከጀርባው አለ። ይሄ ምክንያቱም ዝም ብሎ ሕዝብ ለዘመናት አብሮ የኖረ ሕዝብ ወደ ግጭት አይገባም። ወደ ግጭት እንዲገባ ያደረገው የማዋቅር ችግር ሊሆን ይችላል ወይም ሌላም ሊሆን ይችላል። እሱ ቀጣይ ይጣራል። ነገር ግን ታጥቆ ውጊያ ያደረገው እዛው የሚኖር እዛው አካባቢ የነበረ ሽፍታ ነው እንጂ የሰው ደምን በማፍሰስ ምንም አይነት ጥቅም አይገኝም። ለዘመናት የኖረውን ህዝብ በማጋጨት ምንም የሚያገኝ ጥቅም የለም። የባሰ ህዝቡም እየለያቸው፣ እየነጠላቸው ነው የሚሄደው። ቀጣይ ህዝቡን ራሱ መከላከያ አወያየቱ ማንም የመዋቅር አካል አይገባ። አጣርተን ይፋ ለህዝብ እናደርጋለን። ኮሎኔል ተስፋ አያሌው፣ ይሄ የከኋላ ያሉ ናቸው፣ ያልታወቁ ናቸው፣ የተደራጁ ናቸው፣ የታጠቁ ናቸው፣ ግጭት የሚፈልጉ ሰዎች ናቸው የሚል በጣም ተደጋጋሚ በየጊዜው እየተሰጠ ነው ለወራት ግን ደግሞ አንዱ ጋር ሲቀዘቅዝ እንደገና አንደኛው ጋር እየተነሳ አንደኛው ጋር ሲቀዘቅዝ አንደኛው ጋር እየተነሳ ሰዎች ህይወታቸውን እያጡ ነው እና በመከላከያ በኩል መቼ ነው ጠንከር ያለ እርምጃ ወስዶ ሀገሪቱን ወደ ተረጋጋ ሰላም የሚመልሰው በጣም ጥሩ ቀጣይ በመከላከያ ደረጃ እስካሁን በተለይ ከዚህ በፊት እንደሚታወቀው በሚዲያም እንደተገለጸው ጉሙዝንና ኦሮሞን የማጋጨት እንቅስቃሴ ያደረጉ እርምጃ ተወስዶባቸዋል በሙሉ በቁጥጥር ስር ላይ ናቸው ከሁለቱም ወገን ከጀርባም ሁኔታውን ሲቀሰቅሱ የነበሩ በዚህ በሌላ አካባቢም ስፋት በተለይ በሶማሌና ኦሮሞ አካባቢ ግጭት ሲቀሰቅሱ የነበሩም ተይዘዋል። አሁንም ሌላ አጀንዳ እስከዛሬ ምንም አይነት ችግር ያልተከሰተበት ከሚሴና የወሎ ልዩ ኦሮሚያና የአማራን ሕዝብ ለማጋጨት ትርፍ እናገኛለን ብለው የሚያስቡ ኃይሎች የሉም ማለት አይቻልም። ምክንያቱም ግጭቱ ዝም ብሎ ከመሬት ተነስቶ አይነሳም። ለግጭቱ መነሻ የሚሆነው ሩት ሆዙ ምንድን የሚለውን ቀጣይ ሕዝቡ ጋር ውይይት እናደርጋለን እናጠናለን ከጠናም በኋላም ከህዝቡ ጋር በመሆን እርምጃ እንወስዳለን። ሌላው አካባቢ ግን እርምጃ እየወሰን ነው። በሙሉ ወደ ፍርድ እየቀረቡ ነው። ወደ ፍርድ ቀርበውም የተፈረጠባቸዋሉ። ይሄን ዝርዝር መረጃ ከአጠቃላይ ፌዴራል ፖሊስም ልታገኙ ትችላላችሁ። በጣም አመሰግናለሁ። ጊዜ ርስጥልን ለሰጡን ማብራሪያ በመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ጊዜ ርስጥልን እኔም አመሰግናለሁ። ሰሞኑን በአማራ ክልል በሰሜን ሸዋ ዞን በአጣዬ ካራቆሬ፣ ማጀቴና ሌሎችም አካባቢዎች በተፈጠረው ሁከት የሰዎች ህይወት ጠፍቷል። በርካታ ቆስለዋል፣ ብዙ ንብረትም ወድሟል። በደረሰው ውድመት የኦነግ እጅ ያለበት ሲል የአማራ ክልል የሰላምና የደህንነት ግንባታ ቢሮ ከሷል። ኦነግ በበኩሉ በተባሉ ጥፋቶች የለሁበትም ሲል ውንጀላውን አስተባብሏል። አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል። ከሁለት ቀናት በፊት ነው በአማራ ክልል ሰሜን ሸዋ ዞን አጣዬ፣ ካራቆሬ፣ ማጀቴ እና በሌሎች አካባቢዎች በተደራጁ ቡድኖች የአካባቢው ሰላም መደፍረስ የጀመረው ይላሉ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ አቶ ገደቤ ኃይሉ። በሁከቱም አሁን ቁጥራቸውን በውል መጥቀስ የማይቻል ሰዎች ሞተዋል፣ ቆስለዋል፣ ብዙ ንብረቶችም ወድመዋል። የዚህ ሁሉ ችግር ፈጣሪ ደግሞ የተደራጀ የኦነግ ሰራዊት ነው ይላሉ ሀዋላነት ችግር እያደረሰ ያለው በዛ በኩል የተደራጀና በታቀደ መንገድ የሚንቀሳቀስ የጦር ኃይል ስምሪትም ቢሆን አያያዝም ቢሆን ከነጠቆች መሳሪያ የዘንበለስ በቡድን መሳሪያ የሚታገስ በብሬን ማሽናከር የመሳሰሉ እና የጦር ሜዳ መሳሪያዎች ያሉት በቦምብም ጭምር የሚጠቀም ነው። የሀይል በዋናነት ከዚ አካባቢ አሁን በፊት በዚህ መልኩ ጠንቀጠው ላይ ይታይም ስለዚህ አስቦ አቅዶ ሆን ብሎ ለማጥቃት ህብረተሰቡ የተንቀሳቀሰ እንደሆነ የታወቀው ይህ ኃይል ማን ይሆናል የሚለው በእኛ በኩል እስካሁን ደስ ባለው በዛ አካባቢ ያለ የኦነግ ኃይል እንደሆነ ነው የደረሱበት። ምክንያቱም በዋናነት የጥቃት ታርጌቶቹም አማርኛ ተናጋሪ የሆኑ አማራዎች ላይ ያነጣጠረ እና መሰረት ያደረገ ጥቃት ነው በግልጽ የፈጸመው። ስለዚህ ማን ነው የሚለው በግብጽ የታወቀረው ጉዳይ ነው። ሰላማዊ ነዋሪ የሆኑ ህዝቦች ላይ እያደረሰ ነው ያለው በማደራጀት እና በማቀናጀት የመከላከል ስራ ለመስራት ተደርጓል። በዋና ላይ መጀመሪያ አካባቢ የሀይል ሚዛኑ የታሰበት ነበር እና በተለያዩ መንገድ ድንገተኛ ጥቃት ያደረገ ወ ያደረገ ለመሆኑ ሰፋ ያለ ነበር። በአሁኑ ሰዓት ሁኔታውን ለመቆጣጠር ተችሏል። ባሳየ የሚሆን በማጀቴ የመከላከያ ሀይል ከክልሉ ሀይል ጋር በመቀናጀት

የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አዳባ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በሁከቱ ኦነግ እጁ እንደሌለበት ይናገራሉ። የኦሮሞ ነጻነት ግንባር በዛ አካባቢ ምንም ሰራዊት አልነበረውም፣ አሁንም የለውም። ይሄ የኦነግ ሰራዊት ነው የሚባለው ነገር ህዝቦችን በህዝቡ ላይ ለማነሳሳት የተጠቀሙበት ዘዴ ነው እንጂ ምንም አይነት ማስረጃም የለውም ተጨባጭም አይደለም። በዛም ላይም ደግሞ የክልሉ አስተዳዳሪ በህዝብና በዛ አካባቢ በተገኘው ኃይል መካከል የተነሳ ግጭት መሆኑን አረዛዝተል። ይህ በእንዲህ እንዳለ የብሔራዊ ጸጥታ ምክር ቤት ዛሬ መግለጫ አውጥቷል። ምክር ቤቱ በመግለጫው ያተተው ነገር ቢኖር የዜጎች በሰላም መኖር ዋስትናና የህግ የበላይነት ጉዳይ ለድርድር የማይቀርብ የመንግስት ዋነኛ አጀንዳ ነው። በሰሜን ሸዋ ዞን አካባቢ የተከሰተውን የሰላም መደፍረስ ለማረጋጋት የፌዴራልና የክልል ጸጥታ አስተባባሪ ተቋማት ህጋዊና ተመጣጣኝ እርምጃ እንዲወስዱ ትዕዛዝ አስተላልፏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። አሁን ደግሞ ወደ ኦሮሚያ እናመራለን። የኦሮሞ ዲሞክራሲያዊ ፓርቲ ለኢትዮጵያ አንድነትና ለህዝቡ የኢኮኖሚ ተጠቃሚነት እንደሚሰራ ገለጸ። የፓርቲው ምክትል ሊቀመንበርና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ የኦሮሞ ዲሞክራሲያዊ ፓርቲ የ29ኛ ዓመት ምስረታ በዓል ላይ ባሰሙት ንግግር የኢትዮጵያን የጋራ የኢትዮጵያን በጋራ ሞቅም አስፈላጊ መሆኑንም በአጽንኦት ሰጥተው ተናግረዋል። ሙክታር ጀማል ዝርዝር አለው። በአዲስ አበባ ከተማ ሚሌኒየም አዳራሽ በተካሄደው የኦሮሞ ዲሞክራታዊ ፓርቲ 29ኛ ዓመት ምስረታ በዓል እና የአንደኛ ዓመት የለውጥ ክብረ በዓል ላይ ንግግር ያደረጉት የኦሮሞ ዲሞክራታዊ ፓርቲ ምክትል ሊቀመንበርና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ክብረ በዓሉ ከዚህ በፊት ካከበርናቸው ሀያ ስምንት ዓመታት ይለያል ብለዋል ምክንያቱም የዛሬዋ ቀን ከፍተኛ መሥዋዕትነትን በመክፈል ከተገኘ ድል በኋላ የሚከበር በመሆኑ ነው ብለዋል አቶ ለማ። በትግሉ ምዕራፍ ቀጣይ ትግል ከፊታችን ይጠብቀናል ያሉት አቶ ለማ የምስረታ በዓሉን ከማክበር በዘለለ ሕዝቡን በልማትና በኢኮኖሚ ተጠቃሚ ማድረግ ቀጣዩ ወሳኝ ሥራ ነው ብለዋል። ድሉ የሁሉም መሆኑን የተናገሩት አቶ ለማ በጋራ መቆም አስፈላጊ መሆኑንም አስምረውበታል። በዚህ የድህነት ብርድ ውስጥ ቆመን ነጠላ ለብሰን ብርድን መከላከል አንችልም። ጋቢ መልበስ ያስፈልገናል። ብቻችንን ስንቆም ስንሆን ነጠላዎች ነን። ነጠላ ለብሰን ከብርድ መከላከል አንችልም። ጋቢ መልበስ ነው የሚያምርብን። እውነትም ሁላችንም ዛሬ እንደምናየው በጋራ ሆነን እንዲህ በዓላችንን ስናከብር፣ አንድነታችንን ስናረጋግጥ እውነተኛ ኢትዮጵያዊነት ይሄና ይሄ ብቻ ነው። በኦሮሚያ ብሔራዊ ክልላዊ መንግስት የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ለሕዝብ አንድነት እንዲሰሩ ጥሪ ያቀረቡ ሲሆን ልዩነታችንን ወደ ጎን በመተው ለሕዝብ የጋራ ጥቅም መወያየትና በጋራ መታገል ያስፈልጋል ብለዋል። ወጣቶች በከፈላችሁት መስዋዕትነት ዛሬ ላይ ደርሰናል ያሉት አቶ ለማ እንደ ሀገር የመጣውን ለውጥ ለማስቀጠል ወደፊትም በመደማመጥና በመተጋገዝ መስራት ይጠበቅብናል ብለዋል። በዓሉ የእኛም በዓል ነው በማለት በርካታ ኢትዮጵያውያን ደስታውን ከእኛ ጋር ለማክበር በመካከላችን በመገኘታችሁ ምስጋናችን የላቀ ነው ያሉት አቶ ለማ ፓርቲያቸው በቀጣዩ ለሀገሪቱ ሰላምና አንድነት እንደሚሠራ እና የሀገሪቱን ብሔር ብሔረሰቦችንም ጥቅም እንደሚያስጠብቅ አቶ ለማ ተናግረዋል። ኦዲፒ ለኦሮሞ ህዝብ የሚታገል ድርጅት ነው። የኦሮሞ ህዝብ ከኢትዮጵያ ህዝብ ተነጥሎ የሚታይ ህዝብ አይደለም። የኢትዮጵያ ትልቁ አካል ነው። ለኦሮሞ ህዝብ ስንታገል ለመላው ኢትዮጵያውያን ለአገራችን አንድነት መታገል ማለት ነው። በዚህ አጋጣሚ አገራችን ኢትዮጵያ አንድ ሆና ህዝቦቿ ተከባብረው አንድ ሆነው ብሔር ብሔረሰቦች እኩል ሆነው አንድ ሆነ ተከባብረው በሰላም የሚኖሩባት አዲስቷን ኢትዮጵያ ለመፍጠር ፓርቲያችን ከመቼውም ጊዜ በላይ ለኢትዮጵያ አንድነት፣ ለኢትዮጵያ ህዝቦች አንድነት፣ ለሰላሟና ለክብሯ የሚታገል መሆኑን በዚህ አጋጣሚ ለመላው የአገራችን ህዝቦች ለማረጋገጥ እንፈልጋለን። የኦሮሞ ዲሞክራሲያዊ ፓርቲ በጨለማ ውስጥ ሆኖ የዛሬውን ብርሃን እያየ ድርጅት ነው ያሉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ድርጅታቸው ለኦሮሞ ህዝብ ብቻ ሳይሆን መላውን የሀገራችን ህዝቦች በአንድነት በሰላምና በፍቅር ያገለግላል ብለዋል። ህዝቡ በልጆቹ መሥዋዕትነት የመጣውን ለውጥና ታሪካዊ ጉዞ በከፍተኛ ሀገራዊ ስሜትና ኃላፊነት እየመራ ይገኛልም ብለዋል ኢንጂነር ታከለ ኡማ። የአዲስ አበባ ከተማ ህዝብ ጥያቄዎችን ለመመለስና ሕይወቱን ለመቀየርም ብዙ እንደሚጠበቅብን እንገነዘባለን ሲሉ ነው ኢንጂነር ታከለ ኡማ በዓሉ ላይ የተናገሩት ጅራቶን መጋላ ፍንፍኔ ጨራ ከንት ፈየደሜ ገራገሩማ ቶኮ መሌ ስንተጃጅሉፍ የአዲስ አበባ ነዋሪዎች በዚህ ዕድል በመጠቀም አለምንም አድሎ ላገለግላችሁ፣ ሁላችሁንም ልሰማችሁ። በዚህ ሀገር ታሪክ ውስጥ የዝችን ሀገር ትልቅ ዋና ከተማ በሚገባት ደረጃ በዓለም መዝገብ ላይ ልናስመዘግባት ከመቼውም በላይ እንሰራለን። ሴና አዱኛ ራት ገልሜሱዳፍ የምዩ ጫላ ኢኖጄና የሶማሌ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የክልሉ ምክትል ፕሬዚዳንት አቶ ሙስጠፌ መሐመድ የኢህአዴግ አጋር ድርጅቶችን በመወከል ባስተላለፉት መልእክት ያለፈው የአንድ ዓመት የለውጥ ጉዞ በሀገሪቱ የዲሞክራሲ ስርዓት ግንባታ ውስጥ ሊካድ የማይችል ሰፊ ድል ማስመዝገቡን ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አድማጮች ወደ ቀጣይ የመጽሔት ርዕስ እንሻገራለን። የሩዋንዳን የጸጥታና ደህንነት ሁኔታ ለማረጋጋት የሚጥሩ ኃይሎች ሲሉ በደፈናው የጠሯቸውን ኃይሎች ከአድራጎታቸው እንዲታቀቡ ፕሬዚዳንት ፖል ካጋሜ ያስጠነቀቁ። የሩዋንዳው ዘር የለየ ፍጅት በተፈጸመበት ሀያ አምስተኛ ዓመት መታሰቢያ የትናንት የኪጋሊ ስነ ስርዓት ላይ የተገኙ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ቆመው ያሉ ሕይወቶች የሰላምና የመግባባት ደወል እንዲሆኑ ሲሉም ጥሪ አሰምተዋል። ከተለያዩ ምንጮች የደረሱንም ዘገባዎች አቀናጅቶ ሰለሞን አባተ ተከታዩን አሰናድተዋል። ሩዋንዳ ለመጪዎቹ መቶ ቀናት የዛሬ ሩብ ምዕተ ዓመት አጥልተውባት ያለፉ የጨለማ የግፍና የደም ወራትን እያሰበች ትቆያለች። እነዚህ መቶ ቀናት በዘመናችን የሰው ልጅ ታሪክ እጅግ አስከፊ፣ እጅግ ዘግናኝ፣ እጅግ የመከራ ምዕራፎች በተመዘገቡበት ጎሳ የለየ የጭፍጨፋና የፍጅት ትዕይንት ለረገፉ ዝክርና ክብር ይነገርባቸዋል፣ ይዘመርባቸዋል በሕይወት ያመለጡ ቋሚ እማኞች ሕይወታቸውን ይተርኩባቸዋል። ለሩዋንዳም፣ ለጎረቤቶቿም፣ ለዓለምም ትምህርት ይሆን ዘንድ የዚያ ጥፋት ውጤት ይገለጥባቸዋል። መደማመጥ፣ ሰላም፣ መግባባትና ፍቅር ይሰበኩባቸዋል። እነዚህ መቶ የዝግር ቀናት የተጀመሩት ትናንት ዋና ከተማይቱ ኪጋሊ ውስጥ በጅምላ ጭፍጨፋው መታሰቢያ ሐውልት ላይ ቋሚ ችቦ በማቀጣጠልና የአበባ ጉንጉኖችን በማኖር ነበር። እዚያ መታሰቢያ ስር 250 ሺህ የሩዋንዳውያን አስከሬኖች ለዘላ ዓለም አርፈዋል። በዚያ ለመቶ ቀናት በዘለቀ ፍጅት ያለቁት ወደ 8መቶ ሺህ የሚሆኑ ቱትሲዎችና ቀልባቸው ለጥልና ደም ለማፍሰስ ያልቆመ ሁቶዎች ነበሩ። ወደ ሦስት ሺህ የሚሆን ሰው በታደምበት በኪጋሊ የጉባኤ ማዕከል ሥነ ሥርዓት ላይ የተናገሩት ፕሬዚደንት ፖል ካጋሜ ከጭፍጨፋና ከፍጅቱ ለተረፉት ምስጋና አድርሰዋል። 14 በ1986 ዓመተ ምህረት አንዳች ተስፋ አልነበረም የነበረው ጨለማ ብቻ ነው ዛሬ ከዚህ ስፍራ ብርሃን ያንጸባርቃል ለተረፉት ልንል የምንችለው እናመሰግናችኋለን ብቻ ነው መከራን መቋቋማችሁና ጀግንነታችሁ ሩዋንዳዊን ምግባር በንጹሕ ገጽታው ያሳያል። ፕሬዚደንት ካጋሜ አከታትለው እጅግ የበረታ የማስጠንቀቂያ ቃል አሰምተዋል። እገሌ ግን አላሉም። እዚህም ሆነ ውጭ ያሉ ሀገራችን የሚበቃትን ያህል ያላየች ምስል ሊተናከሉንና ሊያምሱን የሚፈልጉና የሚያስቡ ሁሉ እነኝህን ሕፃናትና ሀገራችንንም ከአደጋ ለመጠበቅ ስንል ሊገምቱ በማይችሉት ሁኔታ እናተራምሳቸዋለን። የእኛ ነው ብለን የምንጠይቀው የተለየ ቦታ የለም፣ አሉ ካጋሜ። አክለው የእኛ የሆነ የምንጠብቀው ቦታ ግን አለን። የውጊያ መንፈሳችን እንደ ቆመ ነው። እዚህ የተፈጠረው ፈጽሞ አይደገምም። በዚህ የሩዋንዳ ጭፍጨፋ ሀያ አምስተኛ ዓመት ዝክር ሰሞን ሩዋንዳ ከጎረቤቷ ዩጋንዳ ጋር ያላት ግንኙነት የበጎ ጉርብትና አይመስልም። ዩጋንዳ የካጋሜን ተቃዋሚ ቡድኖች ትረዳለች ስትል ኪጋሊ ትከሳለች። ካምፓላ ግን ይህንን ስሞታ ጨርሶ አትቀበልም። ወትሮ በዚህ መሰሎቹ የጭፍጨፋው ዓመታዊ ዝክሮች ላይ የማይጠፉት ፕሬዚደንት ዮዌሪ ሙሴቬኒ ትናንት ኪጋሊ ላይ አልታዩም። የውጭ ጉዳይ ሚኒስትራቸውን ሳምኩቴሳን ነው እንደርሳቸው ሆነው ሐዘናቸውን እንዲያዝኑላቸው ተዝካሩንም እንዲወጡላቸው የላኩት። ከዚያ በተረፈ ግን ከአስር በላይ የሀገሮች መሪዎች ካጋሜን ከጎናቸው ከኋላቸው ሆነው አጅበዋቸዋል። አንዱም በዚያው በፍጅቱ ሰሞን የተባበሩት መንግሥታት ሰላም አስከባሪ ኃይል አባል ሆነው እዚያው ሩዋንዳ የነበሩት የዛሬው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ተናግረዋልም ኦዞ አይሪተርን ቱ ዘ ላንድ ኦፍ the thousand hills under very different circumstances i am honored to join the people of rwanda የሺህ ኮረብታዎች ምድር ወደ ሆነችው ሀገር ተመልሼ የመጣሁት ጨርሶ በተለዩ ሁኔታዎች ውስጥ ቢሆንም የዛሬ ሃያ አምስት ዓመት በአሳዛኝ ሁኔታ ሕይወታቸውን ያጡትን ለማሰብ ሩዋንዳውያን መካከል በመገኘቴ ክብር ይሰማኛል። የተለያዩ ታሪኮችና ተሞክሮዎች ያሏቸው ሕዝቦች እጣፈንታቸውን በአንድ ላይ የሚያስተሳስራቸው የጋራ የሆኑ ቁም ነገሮች እንዳሏቸው የጠቆሙት ጠቅላይ ሚኒስትር አብይ በእንዲህ አይነቱ ጊዜ የጋራችንን ሕሊና የተናጠል ቁርጠኛነታችንንም ለሰላምና ለመግባባት ጉዳይ ማዋል ይገባን ዘንድ እንጠራለን ብለዋል። እንድንነቃና ሰብአዊ መተሳሰራችንን ለማጠናከር እንድንጣደፍ በእንዲህ አይነቱ አረመኔያዊ ጭካኔ ውስጥ ማለፍ አይገባንም። ጠቅላይ ሚኒስትሩ የዛሬ ሃያ አራት ዓመት የመንግሥታቱ ድርጅት የኢትዮጵያ ኃይል ወጣት ዘማች ሆነው እዚያችሁ ሩዋንዳ ውስጥ ተገኝተው የነበረበት ጊዜ የሀገሪቱና የሕዝቧ የበዙ መከራዎች እማኝ እንዲሆኑ እንዳስቻላቸው አስታውሰዋል። በተልዕኮው ውስጥ የነበረኝ አጭር ቆይታ ያለመቻቻል ጦስ ያመጣውን ጥፋት እንድታዘብ አስችሎኛል። በተመሳሳይ ሁኔታ ደግሞ የመከፋፈል መስመሮችን አልፈን መግባባትን ማዳበር የመቻልን አስፈላጊነት እንድገነዘብ አድርጎኛል እንደ ሰው ልጆች አሉ ዶክተር አብይ አህመድ በመቀጠል የማናስተውላቸው ቁም ነገሮች አንዳችን ሌላችንን ፍጹም የምንመስል መሆናችንን ለመገንዘብ አለመታደልና ሁለተኛውም ለራሳችን ዋጋ አለመስጠታችን ነው እነዚህን የማናስተውላቸውን ቁም ነገሮች መረዳትም ከህመሞቻችን ፈውስን ይሰጡናል በምንዛሬውም ስለ ሌሎች እንድንጨነቅ ያግዙናል ብለዋል ጠቅላይ ሚኒስትሩ መገንዘብም ነው። ሩዋንዳን የእንዲህ ዐይነት ድንቅ የሆነ የዕርቅ ታሪክ ሀገር እንድትሆን ያደረጋት ሩዋንዳውያን ካለፉ ስህተቶቻቸው መማር መቻላቸው ከፍ ወዳሉ ኮረብታዎች አሻቅቦ እንዲወጡ አድርገውታል፣ ሲሉም አክለዋል አብይ አሕመድ። ሩዋንዳውያን ለእንዲህ ዐይነቱ ጠንካራ ተግባር የተጓዙበትን ባህላዊ መንገድም አድንቀዋል። እውነትና ዕርቅን አብሮ በመፈለግ ተስፋን መልሶ መጨበጥ እንደሚያስችልም ለመላው ዓለም ትምህርት ይሆናል ብለዋል ጠቅላይ ሚኒስትር አብይ። በአስከፊው ጭፍጨፋ የወደቁትን ነፍስ በሰላም አጸድ እንዲያኖር ተመኝተዋል። የቆመ ሕይወት ሁሉም የሰላምና የመንግሥት ደወል እንዲሆን ተጣርተዋል። በዚሁ የኪጋሊ የጉባኤ ማዕከል ላይ የተናገሩት የሩዋንዳ ጅምላ ጭፍጨፋን መዋጊያ ብሔራዊ ኮሚሽን ዋና ጸሐፊ ዣን ዳማሴን ቢዚማና የሰውን ልጅ በጅምላ መፍጀት ድንገት የሚከሰት ሳይሆን የተዘጋጀና የተደራጀ ወንጀል ነው ብለውታል። በትናንቱ የኪጋሊ ሥነ ሥርዓት ላይ ከተለያዩ ሀገሮች ወደዚያው የሄዱ በተመሳሳይ የጭካኔና የክፋት አድራጎቶች ባሎቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን ወንድና ሴት ልጆቻቸውን ሌሎችም ዘመድ አዝማዳቸውን የተነጠቁ እንግዶችና ሐዘንተኞች ተገኝተዋል። ለሁላችንም ብቸኛው መጽናኛችንና ማጽናኛችን ሐዘናችን የጋራችን መሆኑና ትክክለኛ ተግባር ለመፈጸም በጀግንነት ለቆሙ የምንሰጠው ቋሚ ክብር ነው ብለዋል። ተጽናኙም አጽናኙም ፕሬዚደንት ፖል ካጋሜ በትላንቱ በ25ኛው ዓመት የሩዋንዳ ዘሬልይ የፍጅት ዙሪያ ላተኮረ ዘገባው ሰለሞን አባተን እናመሰግናለን። አድማጮች አሁን ተከታዩ ደግሞ ወደ ደቡብ ኢትዮጵያ ይመልሰናል። በደቡብ ክልል ቡሌሆራ ተፈናቅለው በመጠለያ ጣቢያዎች ለሚኖሩ 24000 የኮሬ ብሔረሰብ አባላት እርዳታ ማሰባሰብ በሐዋሳ ከተማ ተጀምረዋል ይለናል። ተፈናቃዮች ለከፍተኛ ችግር መጋለጣቸውም መገለጡን ጠቅሶ በስብሰባው ላይ የተሳተፉ የብሔረሰቡ ምሁራን መንግሥት የሕዝብን ደህንነት እንዲያስጠብቅና የሕግን የበላይነት እንዲያስከብር በአጽንኦት መጠየቃቸውን ጨምሮ ገልጧል። የኢትዮጵያ ሕዝብና መንግሥት ድጋፍ በማድረግ ወገንተኝነታቸውን እንዲያሳዩ ተሳታፊዎቹ ጥሪ አቅርበዋል። ያለን የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው፤ ዝርዝሩን ይዟል። ለተጎጂዎች እርዳታን ለማሰባሰብ በተጠራው የእርዳታ ስብሰባ ላይ ገለጻ ያደረገው የቡሌሆራ ዩኒቨርሲቲ የህግ መምህርና የአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪ ተማሪ የሆኑት አቶ አንዱ አለም በፍቃዱ በኮሬ ብሔረሰብ ላይ እየደረሰ ያለው ጥቃት አያሌ ጉዳት አድርሷል ብለዋል። ይሄ ጉዳይ የውሃና የመሬት ወይም የሳር ቢሆን የአርሶ አደር ሆኖ ይቀር ነበረ። በቀላሉ ይፈታ ነበረ፣ መፍትሄ ያገኝ ነበር። እንደዛ እንዳይዘልቅ ደሊብሬትሊ እየተሰራ ስለሆነ ጉዳዩ ከቀን ወደ ቀን እየተወሳሰበ ሊቀጥል ችሏል ማለት ነው። ስለዚህ በዚህ አስራ ስድስት ቀበሌያት ላይ የደረሱትን ችግሮች ስንመለከት አንደኛው ሞት ነው። ሁለተኛው ደግሞ የአካል ጉድለት። በቁጥር ደረጃ ስንመለከት ዘጠና ሁለት ወንድ፣ ሁለት ሴቶች በጠቅላላ ዘጠና አራት ሰው ሞት፣ አንድ መቶ አስራ አንድ ወንዶች፣ ሶስት ሴቶች አካለ ስንኩል ሆነዋል። ሶስት መቶ አምስት ሚሊዮን ዘጠኝ መቶ ሀምሳ አራት ሺህ በገንዘብ ሊተመን የሚችል ንብረት ወድሟል። ስለዚህ ይሄ አርሶ አደር በቁጥር ሀያ ሁለት ሺህ ተፈናቃይ አለ ማለት እነዚህን ተጎጂዎች ለመርዳት በዘላቂነት ማቋቋም በሚቻልበት ቅድመ ሁኔታ ላይ የመከረው በማህበረሰቡ ውይይት ላይ የአርሶ አደሩ ሞትና ስቃይ ስለቀጠለ በተቀናጀ መንገድ ለመርዳትና ከችግራቸው ላይ ለመቀነስ ታስቦ የተዘጋጀ የድጋፍ ጥሪ መሆኑን ተናግሯል። ሰብአዊ ድጋፍና እርዳታም እንደማደረሳቸው ተገለጸ ሲሆን 16 ቀበሌ አርሶአደሮችም ከማሳቸው ተፈናቅለው የወገኖቻቸውን እጅ ይጠብቃሉ። ከሌላው አካባቢ ጋር የሚያገናኛቸው መንገድም ለሁለት ዓመት ከመንፈቅ በታጠቀ ኃይል ተዘግቶ መቆየቱን የቀድሞ የወረዳው አስተዳዳሪ አቶ አማኑኤል አብደላ ተናግሯል። ለክልሉም ሆነ ለሀገሪቱ መንግስት ጉዳዩን በተደጋጋሚ ጊዜ ብናሳውቅም ይህ ነው የሚባል ምላሽ አልተሰጠንም ነው ያሉትም። ችግሩን ለማቃለል ያስበው በአዋሳ ከተማና አካባቢ የሚኖሩ የኮሬ ብሔረሰብ ተወላጆች የተፈናቀሉ ዜጎችን ለመርዳት እንቅስቃሴ ተ ተጀምሯል የእንቅስቃሴ ቡድን አስተባባሪ አቶ ደሳለኝ ጣሶ እንዳሉት አቅማችን በፈቀደ መጠን እርዳታ ለማድረግ ዝግጅት ተደርጓል። አየን ጊዜው እየተበላ ሄደ። ሞት አልቀረም፣ መፈናቀል አልቀረም፣ መሰቃይቱ አልቀረም። ስለዚህ ይህንን የሚሰቃይ ህዝባችንን እንዴት አድርገን አንድ ላይ ሆነን አቅማችንና ኃይላችንን አቀናጅተን ብነት ነው ብዙ ከችግር ባናወጣቸውም እንኳን ከነሱ ጋር መሆናችንን አብሮነታችንን ለመግለጽ እንንቀሳቀስ የሚል ሀሳብ ያዝንና ተመካክረን ይህን ሀሳብ ይዘን ቀረብን። ድጋፍ አገኘን። የገንዘብ የአልባሳትና የቁሳቁስ ድጋፍ ለማድረግ የሚያስችል ዝግጅት የተደረገ ሲሆን ለጊዜው መጠኑ ያልታወቀ ገንዘብ በውይይቱ ወቅት ተሰብስቧል። በስብሰባው ላይ የተሳተፉ በአዋሳና አቅራቢያው የሚገኙ በተለያዩ የስራ መስኮች የሚገኙ የብሔረሰቡ ተወላጆች ተጎጆዎች እስኪቋቋሙ ድረስ ድጋፍ እንደሚያደርጉም ገልጸዋል። በአዋሳ ከተማ በንግድ ስራ ላይ የተሰማሩት ወይዘሮ ገነት ኃይለማርያም መንገድ ተዘግቶ ለሁለት ዓመት በመቆየቱ የብሔረሰቡ አባላት ለእንግልት መዳረጉን ጠቅሰው የተቸገሩን ቤተሰቦችን ለመርዳት የኢትዮጵያ ህዝብ ድጋፍ እንዲያደርግና መንግስት ዝምታውን እንዲያቆ ማቆም ድምጽ ለማሰማት መምጣታቸውን ተናግሯል። ወይዘሮ ገነት በዚህ ወቅት እንዳሉት በደቡብና በኦሮሚያ መንግስት በኩል በቅሚላሽ ባለመሰጠቱ በብሔረሰቡ ላይ ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጫና መድረሱንም ተናግሯል። ገበሬው ያመረተው ምርት በሚፈለገው መጠን ተጓጉዞ እንዳይ ሸጥ እንዳይለውጥ አርሶ አደሩ በማሳው በስነስርዓት አርሶ እንዳይኖር የሞትና የእንግልት እንዲሁም ተማሪዎች በሚፈለገው መጠን ተጉዘው በአካባቢያቸው ካለው ትምህርት ቤት መተው እንዳይማሩ የመንገድ መዘጋቶችና የመሳሰሉት ከዚህም በላቀው ሁኔታ ብዙ ጉዳቶች አሉ። ኢትዮጵያውያን የኮሬ ህዝብ የተጋረጠበትን ችግር በመረዳት እንዲደግፏቸው ጠይቋል። የኮሬ ህዝብ ማንነታቸው መሰረት ያደረገ ጥቃትና ወረራ የተፈጸመባቸው ነው ያሉት ምሁራን መንግስት በቀጠናው አለ የሚሉት የታጠቀ ኃይል ላይ እርምጃ በመውሰድ የህዝቡ እንደይነት እንዲያስጠብቅና የህግ በላይነት እንዲያስከብር የፖለቲካ ሳይንስ ምሁሩ አቶ ደዩ ሙዳሌ በአጽንኦት ጠይቀዋል። ለሁለት ዓመት መንግስት ባለበት ሀገር መንገድ ተዘግቷል። በተዘጋው መንገድ አስራ ስድስት ቀበሌዎች ሙሉ ለሙሉ ቤተ እምነቶች ጭምር ወድመዋል። እርምጃ አይወሰድም፣ መንገድ አይከፈትም እና እየደረሰ ያለው ነገር ስትገልጸው ቀውስ ሳይሆን አማራው እየተፈጸመ ያለው ነገር የዘር ማጥፋት የምንለው ነው። የኮሬ ብሔረሰብ የመኖር ሀብት የማፍራትና የመንቀሳቀስ ህገ መንግስታዊ መብቱ ሙሉ በሙሉ መጣሱንም ገልጸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋ ዮናታንን ለዘገባው እናመሰግናለን። አሁን በማስታወሻ ስለ አሜሪካ ድምፅ የሳተላይት ስርጭት የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ ለተወሰነ ጊዜ ተቋርጦ የቆየው የናይል ሳት ስርጭታችን ተስተካክሎ የቀድሞ አገልግሎቱን በመስጠት ላይ መሆኑን ለማስታወስ እንወዳለን። ተፈጥሮ ለነበረው የስርጭት መስተጓገልም ይቅርታ እንጠይቃለን። በተጨማሪም ዝግጅታችን በአጭር ሞገድ በ22፣ በ25ና በ31 ሜትር ባንዶች በጥራት ይደመጣሉ። እንዲሁም በፌስቡክ በቀጥታ ስርጭት፣ በድረ ገጻችንና አሊያም በፖድካስት መከታተል የምትችሉ መሆናቸውን እንዲሁ ለማስታወስ እንወዳለን። ሁሉን አቀፍ ለሆነ ለሚዛናዊና ለትክክለኛ መረጃ ምንጊዜም ምርጫችሁ የአሜሪካ ድምፅ ሲሆን፣ አሁን ወደ ስፖርት እንሄዳለን። አዘጋጅና አቅራቢ አዘጋጆችና አቅራቢዎች ልበለው ሰሎሞን ክፍሌና ግርማቸው እንደምን አመሽታችሁን ልናል። የተከበራችሁ አድማጮቻችን በመቀሌ ከተማ ሲካሄድ የሰነበተው ሦስተኛው አገር አቀፍ የትምህርት ቤቶች ስፖርት ውድድር በኦሮሚያ ክልል አጠቃላይ አሸናፊነት ተጠናቋል። በእግር ኳስ ለኦሎምፒክ ማጣሪያ በሚደረገው የሴቶቹ ውድድር ሉሲዎች ወደ ቀጣዩ ዙር አልፈዋል። የማራቶን ውድድሮች ዜናዎችም አሉን። አብራችሁን ቆዩ። የመቀሌውን አገር አቀፍ የትምህርት ቤቶች ስፖርት ውድድር ዜና ላስቀድም። ዘጋቢያችን ሙሉጌታ አጽበሃ ዝርዝሩ አለው። ለሁለት ሳምንታት በትግራይ ክልል አዘጋጅነት ሲካሄድ የሰነበተው የኢትዮጵያ የትምህርት ቤቶች የስፖርታዊ ውድድር ሲጠናቀቅ በሀያ ስፖርት አይነቶች በተካሄዱ ውድድሮች ኦሮሚያ ክልል አሸናፊ ሆኗል። ዘጠና ዘጠኝ ወርቅ ሰማኒያ ስምንት ብርና ስልሳ አንድ ነሀሶች በማግኘት ነው አንደኛ ደረጃ የያዘው። የአማራ ክልል ደግሞ ሰባ አራት ወርቅ ሰባ አራት ብርና ሰባ አምስት የነሀስ ሜዳሊያ ይዞ ሁለተኛ ወጥቷል። የትግራይ ክልልም ሀምሳ ሰባት ወርቅ ስልሳ አራት ብርና ስልሳ ሰባት ነሀስ በማግኘት ሶስተኛ ደረጃ ይዞ አጠናቋል። ከ3500 በላይ የተሳተፉበት ከመጋቢት 14 እስከ መጋቢት 28 2011 ዓ ም ሲካሄድ የቆየው ይህ ሀገር አቀፍ የትምህርት ቤቶች ስፖርታዊ ውድድር ቅዳሜ ዕለት ማምሻውን በደማቅ ስነ ስርዓት ተጠናቋል። ስፖርታዊ ውድድሩ ከሁለት ዓመት በኋላ የሐረሬ ክልል የሚያዘጋጀው ይሆናል። ሙሉጌታ ጽባል አመሰግናለሁ። ወደ አዲስ አበባ እንሂድ። ግርማቸው ከበደ አጠር አጠር ያሉ ዜናዎችን ይዟል። መቀጠል ትችላለህ ግርማቸው። 2020 የቶኪዮ ኦሎምፒክ የአፍሪካ ዞን የማጣሪያ ጨዋታቸውን እያደረጉ የሚገኙት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ የዩጋንዳ ቻቸውን በድምር ውጤት አራት ለሁለት በማሸነፍ ወደ ቀጣዩ ዙር አልፈዋል። ባለፈው ሳምንት አጋማሽ ሉሲዎቹ በመጀመሪያ ጨዋታቸው ሶስት ለዜሮ ሲመሩ ቆይተው በመጨረሻዎቹ ደቂቃዎች በትኩረት ማጣት በተቆጠሩባቸው ሁለት ጎሎች ሶስት ለሁለት ማሸነፋቸው ይታወሳል። በዩጋንዳው ሉጎጎ ስታዲየም በተደረገው የመልስ ጨዋታ አሰልጣኝ ሰላም ዘራይ የመጀመሪያውን ጨዋታ ከጀመሩት የ ኑ አባላት መካከል አራት ተጫዋቾችን ቀይራለች። በመጀመሪያው ጨዋታ ሁለት ጎሎችን ያስቆጠረችው የቡድኑ ኮከብ ሎዛ በራ በመልሱ ጨዋታ የአሸናፊነት ብቸኛዋን ጎል በ66ኛው ደቂቃ ላይ ያስቆጥራለች። ሎዛ ከጨዋታው በኋላ በትዊተር ገጿ ባሰፈረችው ጽሁፍ ብቸኛዋን የማሸነፊያ ጎል ሳስቆጥር ይህቺ ውብ ሀገርና ህዝቧ ነበር ትዝ ያሉኝ ብላለች። ሉሲዎቹ ከድሉ በኋላ በካምፓላ የኢትዮጵያ ኤምባሲ ግብዣ ተደርጎላቸዋል። ሉሲዎቹ በሁለተኛው ዙር የ2020 የቶኪዮ ኦሎምፒክ የአፍሪካ ዞን ማጣሪያ በነሐሴ ወር አጋማሽ ካሜሩንን ይገጥማሉ። ለመጀመሪያ ጊዜ በምስራቅ አፍሪካ ኦሊምፒክ ኮሚቴዎች ማህበር አዘጋጅነትና በሩዋንዳ አስተናጋጅነት በተደረገው የወጣቶች ኦሊምፒክ የኢትዮጵያውያን አትሌቶች ድል ቀንቷቸዋል። አስራ ሁለት ሀገራትን በአምስት የውድድር አይነቶች ባፎካከረው ውድድር ኢትዮጵያ በአትሌቲክስ ብቻ ተሳትፋለች። በዚህ የወጣቶች ውድድር በ800 ሜትር ሴቶች ፍሬዘውድ ተስፋዬ፣ በ1500 ሜትር ሴቶች መልካም አለማየው፣ በ1500 ሜትር ወንዶች መልካሙ ጸጋዬ፣ በ3000 ሜትር ወንዶች መንግስቱ በቀለ የወርቅ ሜዳሊያ አግኝተዋል። ኢትዮጵያ በ800 ሜትር ወንዶችና ና በ3000 ሜትር ሴቶች የብር ሜዳሊያ ያሸነፈች ሲሆን በ5000 ሜትር ሴቶች የነሐስ ሜዳሊያ አግኝታለች። ኢትዮጵያውያን አትሌቶች በአጠቃላይ አራት የወርቅ ሁለት የብርና አንድ የነሐስ ሜዳሊያ በድምሩ ሰባት ሜዳሊያዎችን አሸንፈዋል። በኢትዮጵያ ፕሪምየር ሊግ 19ኛ ሳምንት ጨዋታዎች መሪው መቀለ ሰባ እንደርታ ወደ ድል ተመልሷል። በ17ኛው ሳምንት በሜዳው ከወልዋሉ አዲግራት ዩኒቨርሲቲ አቻ የተለያየውና በ18ኛው ሳምንት ጎንደር ላይ በፋሲል ከነማ ተሸንፎ የነበረው መቀለ በትግራይ ኢንተርናሽናል ስታዲየም ወላይታ ድቻን አስተናግዶ በ85ኛው ደቂቃ አማኑኤል ገብረ ሚካኤል በፍጹም ቅጣት ምት ባስቆጠራት ጎል ከሁለት ጨዋታዎች በኋላ ወደ ድል መመለሱን አረጋግጧል። በሌሎች ጨዋታዎች ድሬዳዋ ከተማ ጅማ አባጅ ፋርን ሁለት ለዜሮ፣ ሲዳማ ቡና አዳማ ከተማን አንድ ለዜሮ ሲያሸንፉ፣ ስሁል ሽረ ከቅዱስ ጊዮርጊስ አቻ ተለያይተዋል። ሊጉን መቀለ በአርባ ሁለት ነጥብ ሲመራ፣ ደደቢት በ በአስር ነጥብ የሊጉ ግርጌ ላይ ተ አመሰግናለሁ። ግርማቸው ከበደን አድማጮች አሁን ከመሸ በላ ክልን ተጨማሪ ዜና ዛሬ አዲስ አበባ ላይ በተደረገ የ19ኛ ሳምንት የኢትዮጵያ ፕሪምየር ሊግ አንድ ጨዋታ ኢትዮጵያ ቡና ከፋሲል ከነማ ዜሮ ለዜሮ መለያየታቸውን ገልጿል። በታላቁ የደቡብ ሱዳን ሩጫ የ10 ኪሎ ሜትር ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በደቡብ ሱዳን አሁን ለተመለሰው ሰላም አንድነትና ፍቅር የምስጋና ሩጫ እንደሆነ በተነገረለት ውድድር በሺዎች የሚቆጠሩ የዋና ከተማዋ ጁባ ነዋሪዎች ተሳትፈውበታል። በታላቁ ሩጫ በኢትዮጵያ ትብብር ለሶስተኛ ጊዜ የተዘጋጀው ይህን የአስር ኪሎሜትር ውድድር ያስጀመሩት የደቡብ ሱዳኑ ፕሬዚዳንት ሳልቫኪር ሲሆኑ የቀድሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚዳንት ሙላቱ ተሾመ በውድድሩ ተገኝተዋል። ፕሬዚዳንት ሳልቫኪር እና የቀድሞ የኢትዮጵያ ፕሬዚዳንት ሙላቱ ውድድሩን ከማስጀመር ባለፈ ተምሳሌታዊ ነው በተባለው የ100 ሜትር እርምጃ ላይ ተሳትፈዋል። በአትሌቶቹ ውድድር በወንዶቹ ኢትዮጵያውያኑ መብራቱ ገብረ እግዚአብሔርና ደርሰ ኪዳኔ አንደኛና ሁለተኛ በመውጣት ወርቅና ብር ሜዳሊያ ሲያሸንፉ ኤርትራዊው ጎይቶም ሳህለ የነሐስ ሜዳሊያውን ወስዷል። በሴቶቹ ደግሞ የ2011 ቅድሚያ ለሴቶች የ5000 ሜትር አሸናፊ የነበረችው የዓለም ዘርፍ የኋላ የወርቅ ሜዳሊያውን ስትወስድ ደባሽ ገሊላ የብር እንዲሁም ዩጋንዳዊቷ ቼሞስ ቫዮላ የነሐስ ሜዳሊያ አሸናፊ ሆነዋል። ለማጠቃለል ባሳለፍነው ሳምንት ማብቂያ ቀናት በተለያዩ የዓለም ከተሞች የግማሽና ሙሉ ማራቶን ውድድሮች ተካሂደዋል። በሮተርዳም ዳይጉ፣ ቪየናና ሮም የኮርስ ሬኮርዶች ተሰብረዋል። በሆላንዷ የወደብ ከተማ በሮተርዳም ማራቶን በወንዶቹ ኬንያዊው ማሪዩስ ኪፕሱም 20411 በሆነ ሰዓት ገብቶ የኮርሱን ሬኮርድ አሻሽሏል። ሻምፒዮንነቱንም ተከላክሏል። በሴቶቹ ያሸነፈችው ኢትዮጵያዊቷ አሸቴ በከሬናት ሁለት ሀያ ሁለት ሀምሳ አምስት የገባችበት ሰዓት በቀድሞዋ የዓለም ሬኮርድ ባለቤት በቴግላ ሎሩፔና በ2012 የኦሎምፒክ ሻምፒዮን ቲኪ ጌላና በቀር ተሻሽሎ አልታየም። ቲኪ ጌላና ባለፈው ዓመት ቫሌንሲያ ላይ ሁለት ሀያ አንድ ዐሥራ አራት ያጠናቀቀችበት ሰዓት የግሏ ምርጥ ጊዜ ነው። በዳይጉ ማራቶን ትናንት በሁለቱም ጾታ ድል የተቀዳጁት የኬንያ አትሌቶች ናቸው። የወንዶቹን ፌሊክስ ኪፕችርር፣ የሴቶቹን ፓሜላ ሮቲች፣ ሁለቱም የኮርሱን ሬኮርድ በማሻሻል ቀድመው ገብተዋል። ኢትዮጵያዊቷ መዲና ደሜ ከአንዲት ሴኮንድ ባነሰ ጊዜ ተቀድማ ሁለተኛ ወጥታለች። ጊዜያቸው በቅደም ተከተል 228 ዐሥርና 22906 ሆኗል። ወደ ቪየና ስንሄድ በሴቶቹ የኮርሱን ሬኮርድ አሻሽላ በአስገራሚ ሁኔታ በአንደኝነት ያጠናቀቀችው ኬንያዊቷ ናንሲ ኪፕሮፕ ናት። 222 12 ሁለት ተመዝግቧል ጊዜዋ። በወንዶቹ ኬንያዊው ቪንሰንት ኪፕቺምባ በ20656 አንደኛ፣ ለስዊዘርላንድ የሚሮጠው ኢትዮጵያዊ ታደሰ አብርሃም ሁለተኛ ሆኗል። የዩጋንዳው ሰለሞን ሙታይ ሦስተኛ። ወደ ሮም ጎራ ስንል በሴቶቹ ከአንደኛ እስከ ሦስተኛ ያለውን ስፍራ የወሰዱት የኢትዮጵያ አትሌቶች መሆናቸውን እናገኛለን። አንደኛ መገርቱ ዓለሙ 22252፣ ሁለተኛ ሙሉ ሀብት ጸጋ 22641፣ ሦስተኛ ጫልቱ ነገሴ 23045። በወንዶቹም አራቱንም ቀዳሚ ስፍራ የወሰዱት የኢትዮጵያ አትሌቶች ሆነዋል። ዘውዴ ወርቅነህ አዳነና ኢዶ ተከታትለው ገብተዋል። የአንደኛው ሰዓት 20837 ነው። በዚሁ እናበቃለን። በሙሉጌታ አጽባ በግርማቸው ከበደና በራሴ ሰለሞን ክፍሌ ስም እሰናበታለሁ። ሳምንት በተመሳሳይ ጊዜ እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሰለሞንና ሁሉንም ባልደረቦቻችንን ለስፖርት ዘገባቸው እናመሰግናለን። አድማጮች፣ አሁን ወደ ሊቢያ ጉዳይ እናምራለን። የሊቢያ ጦር ኃይሎች አዛዥ የጄኔራል ካሊፍ ሀፍጣር ተዋጊዎች የብሔራዊ ጥምረቱን መንግስት የሚመሩት የጠቅላይ ሚኒስትር ፋይዝ አልሳራጅ ደጋፊዎች ላይ ድል እያስመዘገቡ መሆኑ ታውቋል ይለናል። በዚህም ሳቢያ የተባበሩት መንግስታት ድርጅት የሰብአዊ ቀውስ እንዳይከሰት ለተኩስ አቁም ትላንት ያሰማው ተማጥኖ ግን ሰሚ ጆሮ አላገኘም። ዘጋቢያችን ኤድዋርድ ኤራኒያን የጀኔራል ሀብጣር የጦር አውሮፕላኖች ከትሪፖሊ በስተደቡብ የሚገኙ ተፋላሚዎች ላይ ጥቃት አድርሰዋል ሲል ዘገባ አድርሶናል። ትስታ ብላቸው ታቀርበዋለች። በአማተር ቪዲዮ ቀራጮች የተያዘ ምስል የጀነራል ካሊፋ ሀፍተር ደጋፊዎች ከዋና ከተማዋ ትሪፖሊ በስተደቡብ በሚገኘው ዓለም አቀፍ አውሮፕላን ማረፊያ አካባቢ ይዞታቸውን ሲከላከሉ ያሳያል። የአረብ መገናኛ ብዙኃን እንደዘገቡት አይሮፕላን ጣቢያው እንደ አውሮፓ አቆጣጠር ከ2014 ዓ ም ጀምሮ የተዘጋ ሲሆን በጀነራል ሀፍተር ኃይሎች ቁጥጥር ስር ነው የሚገኘው። ጀነራሉን የሚቃወሙ የሊቢያ ጥምረት ኃይሎች መልሰው ሊቆጣጠሩት እየተዋጉ ነው። የሀፍተር ወታደራዊ ቃል አቀባይ ኮሎኔል ሐሚድ አልሚስማሪ የሊቢያ ብሔራዊ የአየር ኃይል ሰራዊት ጣቢያው ላይ አራቴ በአውሮፕላን ጥቃት አደርሷል ብለዋል። ሆኖም የሀፍተር ኃይሎች በእርስ በርስ ግጭቱ ዓለም አቀፍ ሕግን ያከብራሉ ብለዋል አልሚስማሪ። የጦርነት ህግጋት የታወቁ ናቸው። በውጊያው ለሚሳተፉ የሚሰጠው መመሪያ ከባድ መሳሪያ እንዳይጠቀሙና ሲቪሎች መኖሪያ ሰፈር ላይ ጥቃት እንዳያ ደርሱ ነው ብለዋል። የጀኔራል ሀፍታር ኃይሎች በመሀል ትሪፖሊ የሚገኝ የሰማዕታት ማዕከል የተባለ ስፍራ እስከሚቆጣጠሩ ድረስ ውጊያውን እንደማያቆሙ አልሚስማሪ ትላንት ለአረብ መገናኛ ብዙሀን ገልጸዋል። ዓለም አቀፍ እውቅና ያለው የጠቅላይ ሚኒስትር ፋይዘር አል ሲራጂ ተዋጊዎች ቃል አቀባይ የሀፍተርን ኃይሎች ለመመከት የአጸፋ ጥቃት እንደሚከፍቱ ትላንት ተናግረዋል። ትዕልን አል ቁዋት አል ሙሰላሐ አል ሊቢያ አን እንጥላቅ ጠቅላይ ሚኒስትር ስራጅ ታማኝ የሆኑ የሊቢያ ጦር ኃይሎች የአንድነቱን መንግስት የሚያጠቁ ኃይሎችን ከትናንሽና ትላልቅ ከተሞች መንጥሮ ለማውጣት ኦፕሬሽን ቮልካኖ ኦፍ ሬጅ ማለትም የቁጣ ጎመራ ተልዕኮ ከፍተዋል ብለዋል ቃል አቀባዩ መሐመድ ቁኒ በርካታ የሀፍተር ተዋጊዎች ከነ መሳሪያዎቻቸው ከትሪፖሊ በስተደቡብ እንደተያዙም ተናግረዋል። ጠቅላይ ሚኒስትር ፋይዝ አልሲራጂ ባለፈው ቅዳሜ በቴሌቪዥን ለሕዝብ ባስተላለፉት መልእክት ጀነራል ሀፍተር በሀገር ላይ ክህደት የፈጸሙ ስለሆኑ ድል መመታት አለባቸው ብለዋል። አድማጮች ወደ ፕሮግራማችን ወደ መገባደድ እየተጠጋ ነውና፣ አጠር አጠር ያሉ ዜናዎችን እናሰማለን። በኢትዮጵያ ዙሪያ የተከሰተውን የሰላም መደፍረስ ለማናጋትና ዜጎች የሰላም ዋስትና እንዲያገኙ የፌዴራልና የክልል የጸጥታ አስተባባሪ ተቋማት አስፈላጊውን ሕጋዊና ተመጣጣኝ እርምጃ እንዲወስዱ ትዕዛዝ መተላለፉን የብሔራዊ ደህንነት ምክር ቤት አስታወቀ። ብሔራዊ ደህንነት ምክር ቤት በመላ ሀገሪቱ እየተስተዋሉ ያሉ የሰላም መደፍረሶችን በጠቃላይም በአጠቃላይም በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ አካባቢዎች ያለውን የሰላም መደፍረስን በተለየ ትኩረት በመገምገም መግለጫ አውጥተዋል። የሀገር መከላከያ ሰራዊት ግጭት ተከስቶ በነበረባቸው በአማራ ክልል ኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች በመግባት የመቆጣጠርና የማረጋጋት ስራ በማከናወን ላይ መሆኑን ገለጸ። አድማጮች የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች ለሰኞ ምሽት ያዘጋጀውን እዚህ ላይ ያበቃ። የትግርኛ ስርጭት ይቀጥላል። በዚህ በምትሰሙት ዜማ የዛሬውን እንሰናበታለን። ነገ እንገናኝ።